በሶማሊያ የአፍሪካ ህብረቱ ዘማች ኃይል አሚሶም በቅርቡ ከአልሻባብ አስለቅቆ የያዛት ሁዱር ከተማ በአማጽያኑ ተዋጊዎች የተከበበች መሆንና በከተማዊቱ ውስጥ ያለው የሕይወት ሁኔታም በጣም ከባድ መሆኑን የባኩል ክልል አስተዳዳሪ ለቪኦኤ ገልጠዋል። ቀደም ሲል በዜናውም እንደገለጽ ነው። በሌላ በኩል ደግሞ ሶማሊያ ውስጥ የሚታየው ወታደራዊ ሁኔታ የሚያበረታታ መሆኑን በሶማሊያ የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተወካይ ኮላስ ኬይ ተናግረዋል። የባኩል ክልል አስተዳዳሪን ሞሐመድ አብዲ ቶልን ማምሻውን በስልክ ያነጋገረው ሰሎሞን አባተ ከመንግስታቱ ድርጅት የደረሰንን መረጃ አካቶ ተከታዩን ዘገባ አዘጋጅቷል። ሶማሊያ የሚገኘው የአፍሪቃ ኅብረት ኃይል አካል የሆኑት የኢትዮጵያ ወታደሮች የዛሬ 12 ቀን ከአልሻባብ አስለቅቀው እንደ ተቆጣጠሯት የተነገረው የምዕራባዊቱ ባኩል ክልል ከተማ ሁዱር በአልሻባብ ኃይሎች በቅርብ ርቀት ቀለበት ከበባ ውስጥ የገባች መሆኑን የክልሉ አስተዳዳሪ ሞሐመድ አብዲ ቶል ማምሻውን ለቪኦኤ ተናግረዋል። አልሻባብ አሁን የሚገኘው በሁዱር አካባቢ ነው። ከሁዱር በአስር እና በአስራ አምስት ኪሎ ሜትሮች ርቀት ላይ ነው የሚገኙት። ሁዱር ከተማን የተቆጣጠሩት የአሚሶም ኃይሎች ምን እያደረጉ እንደሆነ መሐመድ አብዲ ቶልን ጠይቄያቸዋለሁ። የአሚሶምና የሶማሊያ ጦር እንዲሁም የኢትዮጵያ ወታደሮች ናቸው አሁን ሁዱር ውስጥ የሚገኙት። በመጪዎቹ ጥቂት ቀናት ውስጥ ጥቃት መክፈት እቅድ ያላቸው ይመስለኛል። በአሁኑ ጊዜ አልሸባብ ሁዱርን ከቦ የሚገኝ በመሆኑ ከሁዱር ከተማ በየትኛውም አቅጣጫ መውጣት አደገኛ መሆኑን አስተዳዳሪው አመልክተዋል። በአሁኑ ጊዜ ከሁዱር ከተማ ወጥቶ መንቀሳቀስ አይቻልም። ምክንያቱም እነርሱ አልሻባብ ማለት ነው፣ በአምስት ኪሎ ሜትር፣ በአስራ ሰባት ኪሎ ሜትር፣ በአስር ኪሎ ሜትር ርቀቶች ዙሪያ መሽገዋል። ወደ ሌሎች አካባቢዎችም ሆነ ወደ ባይዱዋ መንቀሳቀስ ብትፈልግ መንገዱ አምላክ ብሎ እንዳሉት በመጪው ቀናት ነጻ እስኪያወጡት አደገኛ ሆኗል። በሁዱር ከተማ ውስጥ በአሁኑ ጊዜ ከአራት እስከ አምስት ሺህ የሚሆን ሰው እንደሚኖር የተናገሩት አስተዳዳሪው በዚህ ሁኔታ ውስጥ ሰው በከበደ ችግር ላይ እንደሚገኝ አመልክተዋል። ውሃ የላቸውም፣ ምግብ የላቸውም፣ ከዝናብ የሚሁን ከፀሐይ የሚጠለሉበት የለም። ዛሬ ሁዱር ውስጥ ህይወት በጣም ከባድ ሆናለች። ባለፉ ጊዜያት ብዙ እንግልት የደረሰባቸውና ሸሽተው የነበሩ ብዙ ሰዎች የኢትዮጵያ ወታደሮች ሁዱር ገቡ ማለትን ሲሰሙ እንደ ኤልበርዴ ካሉ ወረዳዎች ብዙ ሰው የተመለሰ መምጣቱን አስተዳዳሪው ሞሐመድ አብዲ ቶላ አመልክተው፣ ሲመጡም የሚመጡት ባዶ እጃቸውን በመሆኑ አፋጣኝ እርዳታ እንደሚያስፈልጋቸው ገልጸዋል። ለዓለም አቀፍ የረድኤት ድርጅቶች፣ ለተባበሩት መንግስታት ተቋማት የሶማሊያ መንግስት ለዚህ ህዝብ ግብና የሚጠጣ እንዲያደርስለት እንጠይቃለን። ምግብ መጠጥ ልብስና መጠለያ ካለመኖሩም በላይ ከባይዶዋም ይሁን ከሌላ አቅጣጫ የሚገባ መገናኛ ወይም ማጓጓዣ አለመኖሩ ችግሮቻቸውን ያበረታባቸው መሆኑን አስተዳዳሪው አመልክተው የረድኤት አቅርቦቱ በመጪዎቹ ሁለትና ሶስት ቀናት በአየርም ይሁን በምድር ይደርሳል ብለው ተስፋ እንደሚያደርጉ አሚሶምም ዘመቻውን ይከፍታል የሚል መረጃ እንዳላቸው ተናግረዋል። በሌላ በኩል ደግሞ የተባበሩት መንግሥታት ድርጅት ዋና ጸሐፊ የሶማሊያ ልዩ ተጠሪ አምባሳደር ኒኮላስ ኬይ በሶማሊያ ብሔራዊ ጦር ሲኖር ኤስኤንኤ እና በአፍሪካ ህብረት ኃይሎች አሚሶም ተጨብጠዋል ያሏቸው ወታደራዊ ድሎችና እርምጃዎችን አሞካሽተዋል። ኤስኤንኤ እና አሚሶም ኃይሎች ቁልፍ ከተሞችና አካባቢዎችን ከአልሻባብ መልሰው በመቆጣጠራቸው እንኳን ደስ አላችሁ ልላቸው እፈልጋለሁ ብለዋል። አምባሳደር ኬ የሶማሊያ ወታደሮችና አፍሪካውያን ወንድሞቻቸውና እህቶቻቸው አሉ። ኬ አክለው ስላላቸው ቁርጠኝነትና እየከፈሉ ስላሉትን መስዋዕትነት አክብሮቴን እገልጻለሁ። የተባበሩት መንግስታት ድርጅት በውሳኔ ቁጥር ሁለት አንድ ሁለት አራትና በዋና ጸሐፊውም የሰብአዊ ጉዳዮች ጥበቃ ፖሊሲ መሠረት ለጣምራው ዘመቻና ጥረቶች የሚሰጠውን ድጋፍ እንደሚቀጥል አምባሳደር ኬ አመልክተዋል። ዓለም አቀፍ ሰብአዊ ሕግጋትና ሰብአዊ መብቶች ሙሉ በሙሉ መከበራቸውን ማረጋገጥ እጅግ አስፈላጊ ነው ብለዋል ኬይ። ለመግባት በሚቻልባቸው አካባቢዎች ሁሉም የመንግስታቱ ድርጅትና ዓለም አቀፍ አጋሮቹ ሰብአዊ አገልግሎቶችና እርዳታዎችን ለማድረስ እየተጣደፉ መሆናቸውን አምባሳደሩ ገልጸዋል። አምባሳደር ኬይ በተጨማሪም በመንግስት ይዞታዎች ላይ የሚኖሩት ሶማሊያውያንም እንደ ጸጥታ ጥበቃ፣ ፍትህ፣ የጤናና የትምህርት የመሳሰሉ አገልግሎቶችንና የተረጋጋ ሕይወት ፈጥኖ ማግኘት እንደሚገባቸው አሳስበዋል። ዓለም አቀፍ እገዛው እንዲጠና ማስመከርም ለመንግስታትና ለአጋሮች ሁሉ ጥሪ አስተላልፈዋል። ለሶማሊያውያን ሁሉ ዘላቂ ሰላምን ለማስጨበጥ በሚደረገው ትግል ውስጥ ይህ ቁልፍ ጊዜና የማዞሪያ ነጥብ ነው ያሉት አምባሳደር ኬይ ወዳጆች ሆይ በብዙ ችሮታ ፈጥናችሁ ድረሱ ብለዋል። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ዋሽንግተን